እናንተ ይሁን ጋቢና ቪኦ የጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል መጥፎ ጥላቻ መጥፎ ትርክት ውስጥ የነበሩ ጉዳዮችን ሁሉ ጥለን ማለፍ እንደሚገባን አትሌቶቻችን ያሳዩበት መድረክ በመሆኑ ለእኛ ሁለተኛ፣ ደግሞ መልካም ነገር ጥሎ ያለፈ ነው የሚል ነው ያለኝ። የሰማናቸው የኢትዮጵያ አትሌቲክስ ብሔራዊ ቡድን መሪ የሆኑትን አቶ ተፈራ ሞላን ነው። ቡድኑ በዓለም የአትሌቲክስ ቻምፒዮና ላይ ያስመዘገበው የላቀ ውጤት ስላለው ፋይዳ በምሽቱ ይነግሩናል። እኒና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ስዩም መራለሁ። ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። አብራችሁን ቆዩ። ከመሸጋገሪያው በኋላ ወደ መጀመሪያው ዝግጅት እናቀናለን። ብሔራዊ የአትሌቲክስ ቡድን በአስራ ስምንተኛው የዓለም አትሌቲክስ ቻምፒዮና ላይ ከተወዳደሩ የዓለም ሀገራት መካከል ዩናይትድ ስቴትስን በመከተል ሁለተኛ ደረጃን ይዘው ጨርሷል። በአጠቃላይ አስር ሜዳሊያዎች ውድድሩን ያጠናቀቀው ቡድን ድል ፋይዳው የላቀ መሆኑን በስልክ መስመል ከኦሪገን ያገኝናቸው የአትሌቲክስ ቡድኑ መሪ እና የአትሌቲክስ ፌዴሬሽን ስራ አስፈጻሚ አቶ ተፈራ ሞላ ነግረውናል። አቶ ተፈራ አስቀድሞ ስለ ድሉ ይህንም ብለዋል። የተፈጠረው ነገርና ያገኘነው ድል ውጤት መላ ኢትዮጵያውያን ድልና ውጤት ነው። በእርግጥ ይሄ ድል ሲመጣ እንዲህ ዝም ብሎ አልመጣም፣ ተለፍቶበታል። መንግስት እንደ መንግስት ለፍቶዋል፣ ፌዴሬሽናችን ትልቅ ዋጋ ከፍለዋል። አትሌቱና አሰልጣኞች፣ ሌሎች ሌሎች ባለድርሻ አካላትም ትልቅ መስዋዕትነት የከፈሉበት ድል ነው። ራሳቸውን ችለው አትሌት ይዘው የተሳተፉ ወደ መቶ ዘጠና ሁለት የሚሆኑ ሀገራት ናቸው ከነዚህ ሀገራት በብዙ መስፈርት ከኛ በኢኮኖሚ በሌላ በሌላ ኢንክሉዲንግ ስቴቢሊቲ ጭምር የሚበልጡ ሀገራት ባሉበት ውስጥ ሆኖ ከዓለም ሁለተኛ ወጥቶ ከአፍሪካ አንደኛ ሆኖ መጠናቀቁ ለመላው ኢትዮጵያ ሕዝብ ለእኛም ለለፉ አትሌቶችም ጭምር ትልቅ ትልቅ ኩራትና ደስታ ነው የፈጠረብን። እስካሁንም ድረስ ደስታችን አልቀዘቀዘም። እንግዲህ አቶ ተፈራ ዘንድሮ ቡድናችሁ ወደ ኦሬገን ኢዩጂን ያቀናው ኢትዮጵያ በተለያዩ ሁኔታዎች እየተፈተነች ባለችበት ሰዓት ነው። በጦርነትና በግጭት መበራከት ምክንያት ስሟ በተደጋጋሚ ተነስቷል። እንደዚህ ያለው ድል በህዝቦች መካከል ያለውን መቀራረብ ለማጠናከር ምን ያህል ፋይዳ አለው? በአጠቃላይ ኢትዮጵያ እየተነሳችበት ያለውን በጎ ያልሆነ ስም በማደስ ደረጃስ ምን አይነት አስተዋጽኦ ይኖረዋል ብላችሁ ታስባላችሁ? አንድ ሶስት መልእክቶች አሉ። ይሄ ድል ለእኛ አትርፎ ወይም ሰጥቶን ያለፈ መልካም መልካም የሆኑ ሶስት መልእክቶች አሉ። በእኔ በግሌም እይታም በዚህ ቡድን መሪነቴም ያስተዋልኳቸው የመጀመሪያ ነገር ሀገር እንደ ሀገር ሁሌም ቀጣይ መሆኗንና በየትኛውም ችግር ውስጥ በየትኛውም ሁኔታም ውስጥ ጎን ለጎን ግን የልማቷን ስራም ይዛ እየቀጠለች እንዳለች የሚያሳይና የሚያረጋግጥ መሆኑን አንድ ነው። ምክንያቱም አንዱን ይዞ ሌላኛውን አንጠልጥሎ እየጣሉ መሄድ እንደማይቻል እና ሁሉንም ነገሮች ጎን ለጎን ጊዜ ሰጥቶ ተገቢ የሆነ አቴንሽን እና ትኩረት ሰጥቶ መምራት እንዳለብን የሚያሳይና የዛም ውጤት በመሆኑ ነው። በአንድ በኩል ሌላ ችግር ቢኖርም በሌላ በኩል ያሉ ልማቶች እየቀጠሉ መሆናቸውን የሚያሳይ እና በደንብ በርትተን ወጥረን ከሰራን ውጤታማ እንደምንሆን አንድ መልዕክት ሰጥቶ ያለፈ ነው። ሁለተኛ ነገር ደግሞ በኢትዮጵያውያን መሀል ላይ የተለየ ልዩ የሆነ አንድነትን፣ ፍቅርን ወደ ነበርንበትና መጥፎ ጥላቻ፣ መጥፎ ትርክት ውስጥ የነበሩ ጉዳዮችን ሁሉ ጥለን ማለፍ እንደሚገባን አትሌቶቻችን ያሳዩበት መድረክ በመሆኑ ለእኛ ሁለተኛ ደግሞ መልካም ነገር ጥሎ ያለፈ ነው የሚል ነው ያለኝ። በሶስት ደረጃ ላይ አሸናፊነት፣ ምንም ሁኔታ ውስጥ ብንሆን በደም ከሰራን ከአለም ሀገሮች ከማንም የተሻለ ውጤት ይዘን ከአሜሪካ ቀጥሎ ሁለተኛ ስንወጣ የኢትዮጵያ አሸናፊነት የትናንትናው ታሪክ ለዘላለሙ በልጆቿ እየተከበረ እየተረጋገጠ ቀጣይነት ባለመልኩ ትውልድ ሊተላለፍ በሚችል መልኩ ማስቀመጥ እንደምንችልና ይህ ትውልድ በተለይ በተለይ በአትሌቲክሱ አደራ ያልበለት ትውልድ እንደሆነ ያረጋገጠ ነው የሚል እኔ በዚህ በሶስቱ እይታ የተገነዘብኩትን ለማስቀወት ፈልጌ ነው። ስለሆነ ውድድሩ ለኢትዮጵያ አንድነት፣ ለፍቅር የህዝብን የውስጥ ስብራት ሊጠግን የመጣ ነው። በዛ ልክ አትሌቶቻችንም ሌላም ማህበረሰብ ክፍል ዋጋ የከፈለና ለህዝባችን ትልቅ ተስፋ ይጫረል። ኢትዮጵያ እንግዲህ በርካታ ወጣቶች ያሉበት ሀገር ናት። ዘርፉን የሚያሳድጉ ወጣቶችን ለማብቃት ምን እየተደረገ ነው? ምን መደረግ አለበት ብለው ይመክራሉ? እንደ ባለሙያ፣ እንደ አትሌት ፌዴሬሽን ስራ አስፈጻሚም ይህንንም ቡድን እንደ አጋጣሚ መርቼም በዚህ ውድድር እንደተሳተፈም እንደመራም ሰው ለቀጣይ ምን መሆን አለበት የሚለውን ነገር በዝርዝር የነበረንን አቺቭሜንትና ጋፕ ገምግሞ ማስቀመጥ በተቋም ደረጃ እንደተጠበቀ ሆኖ፣ ከወዲሁ ግን የሚመኘው የመጀመሪያ ጉዳይ አሁን ያገኘነውን ድል ትምህርትም፣ ጉለትም ካለ ተቋማዊ ማድረግ ኢንስቲሽናላይዝ አድርጎ ባለቤት ሰጥቶ ይሄ ድል የተመዘገበበት ምስጢሩ ምንድን ነው የሚሉ ነገሮችን አንድ ሁለት ሶስት አድርጎ መዝግቦ ይሄን በተቋሙ ውስጥ በአሰልጣኝ በአትሌት በሰራተኛው፣ በማኔጅመንትም ይሁን በስራ አስፈጻሚ አልፎ ተርፎ ከሌሎች ባለድርሻ አካላትም ኦን አድርጎ መሄድ እንዲችሉ ጥንካሬን በሚገባ አደራጅቶ መያዝ አንዱ ነው ብዬ ወስዳለሁ። በሁለተ ደረጃ ተተኪ አትሌቶችን ለማፍራት ተቋማዊ አካሄዶችን በደንብ በደንብ መዘርጋት እንዳለብን ነው። ተተኪ አትሌት ኬት ነው የሚናፈረው? አንደኛ በኢትዮጵያ ባለው የአትሌቲክስ አደረጃጀት ፕሮጀክቶች ናቸው። በቀበሌ በትምህርት ቤቶች ፕሮጀክቶች አሉ። ከፕሮጀክቶች ከፍ ስል ደግሞ የሚቀበሉ ማሰልጠኛ ማዕከላት አሉ። በሁሉም ሀገሪቱ አካባቢዎች ላይ ሰፋ ያሉ ማሰልጠኛ ማዕከላት አሉ። እነዚህ ማሰልጠኛ ማዕከላት ከ14 እድሜ ከፍ ያሉ እስከ 20 ዓመት 18 እድሜ ድረስ ያሉትን አትሌቶች ተቀብሎ የሚያሰለጥን ሙሉ ጊዜ ስልጠና የሚሰጥ ነው። ከማሰልጠኛ ከፍ ስል ደግሞ ያን አትሌት የሚረከብ ክለቦች አሉ። ክለቦች ላይ መስራት ነው። ስለሆነም እነዚህ አሁን የጠቀስኳቸውን ፕሮጀክት ማሰልጠኛና ክለቦችን ከክልሎች ጋር በመቀናጀት ተተኪ አትሌቶች ሊወጡ በሚችሉ ደረጃ ላይ አስፊተን መሄድ ነው። ለዚህ ያደረግነው በፊት ናሽናል ቲም ተብሎ በሀገር አቀፍ ደረጃ በውስን አትሌቶች ይያዘ ነበረውን አካሄድ ለክልሎች ወደ ታች ዲሴንትራላይዝ በማድረግ ሁሉም ክልል ላይ ክለቦችና ፕሮጀክቶች ማሰልጠኛዎች ኖሯቸው ልክ እንደ ፌዴራሉ አትሌት ፌዴሬሽን የክልል ፌዴሬሽኖች በደንብ ተደራጅቶ የሚሄዱበት ደረጃ ላይ ለማድረስ እየታገልን ነው። በቂ አይደለም። ብዙ ግለቶች አሉ። ለዚህ የሚመጥን ድጋፍ እንደ መንግስትም እንደ ፌዴሬሽንም መስጣት አለብን ብዬ ነው የሚያስበው። ይሄ ደግሞ እንደ በቆሎ ወይም እንደ ድንች አዝመራ በአራትና አምስት ወር የሚደርስ አይደለም። አራት አምስት ዓመት ለፍተህ ስለሆነ ከወዲሁ መንግስትና ፌዴሬሽን ተቀናጅተው ረዥም ጊዜ ሰጥተው ትኩረት ሰጥተው ብቃት ያለው ስልጠና ብቃት ያለው ማሰልጠኛዎችና በምርምር የተደገፈ አካሄድ ከሄድን ውጤታማ እንሆናለን የሚል እምነት ነው ያለን በርካታ በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያውያን የእናንተ ቡድን እንቅስቃሴ በሚያደርግበት ጊዜ ድጋፍ ለማድረግ ተሰባስቦ ነበረ ምንስ ፋይዳ ነበረው የትውልድ ኢትዮጵያውያኑ ወደ ስቴዲየሙ መጠው ድጋፋቸውን መስጠታቸው እውነት ለመናገር ከሆነ የስኬታችን ምስጢር እና ከስኬታችን ባስተጀርባ አሉ የሚባሉ ቴክኒካል የሆኑ አድሚኒስትሬቲቭ የሆኑ የተለያዩ ነገሮች እንደተጠበቁ ሆኖ የተግባር ሜዳ ውስጥ ሲትገባ ግን የድጋፍ ጉዳይ በጣም ሲሪየስ እንደነበረ ሰዎች በብዛት በየቦታው ሰንደቅ ዓላማችን ከፍ አድርገው ለአትሌቶች ሞራል ሲሰጡ፣ አንዳንድ ጊዜም ቴክኒካሊም የሆኑ ጉዳዮችን ዳር የያዝ ውጣ ታፍናሃል እንዲ ነው የሚሉ ድምፅ በማሰማት ጭምር። እውነት ለመናገር ከሆነ አሜሪካ ያለው ኮሚኒቲ በጣም በጣም በጣም እጅግ የበረተ ዋንጫ አግኝተን ወይ አሸንፈን ወደ ከሜዳ ውጭ ሲንወጣ የነበሩ ጭፈራዎች፣ የኢትዮጵያን ባህል የማስታወቁ ጉዳይ፣ የኢትዮጵያ አንድነታችንን ለማሳያት የሚያደርጉ ጥረቱላ ሲታይ እውነት ለመናገር ከሆነ እዚ አካባቢ እዚ አሜሪካ ያሉ ኮሚኒቲ በጣም ሊመሰገኑ የሚገባው የኢትዮጵያዊነት ፍቅር፣ የኢትዮጵያዊነት ስሜት፣ የኢትዮጵያዊነት አንድነት በውስጣቸው ላይ ያለበት መኖሩን ለእኛም ጭምር ትምህርት ሰጪ የሆነ ነገር ይዘን ወደ ሀገር ቤትም ስንመለስ ይህንኑ ምስጋና ደግመን ደጋግመን ለሕዝባችን እዚህ ላለው መስጠት እንዳለብን እና አቀባበላቸው፣ ማስተንግዷቸው ፕሮግራም አዘጋጅተው እዚህ ኦሬገን ዩጂን ላይ ያሉ ኮሚኒቲም ከሲያትልም ጭምር መጥቶ ከፖርትላንድ ጭምር መጥቶ የዚህ ከተማም ከንቲባም ተገኝታ መለ ኢትዮጵያውያን ባሉበት ትልቅ አሜሪካውያን ያሉበት ወንዝ ዳር ባለው ቦታ ላይ ሴረሞኒ ተዘጋጅቶ ዱንካን ተደኩኖ ትልቅ ፕሮግራም ነው ያዘጋጁ። በእውነት ይሄ ሞራል ለአትሌቶቻችን፣ ለአሰልጣኞቻችን ና ለአጠቃላይ ኦፊሻሉ ትልቅ አቅም ነበረ ና ሊመሰገኑ ይገባል። ለውጤታችንም አንዱ ከኋላ የነበረው ምስጢር አንዱ ይሄ ነው ብዬ ነው የሚመስለው። አቶ ተፈራ ሞላ የኢትዮጵያ አትሌቲክስ ብሔራዊ ቡድን መሪ እሱም ሐሳቡን ስላጋሩን በአድማጮች ስም በእጅጉ አመሰግናለሁ። መልካም ቀን ይኑ። አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምፅ ወደ እናንተ እየቀረበ ያለ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ መሰናዶ ስንሻገር ላቭ ግራስ ኢትዮጵያ ከተመሰረተ ሶስት ዓመታትን ያስቆጠረ ሲሆን በቅርቡ ስሉልታ ላይ በከፈተው ተቋም አማካኝነት ከጤፍ የሚሰሩ ደረቅና ፈጣን ምግቦችን እያመረተ ይገኛል። ድርጅቱ በቅርቡ ኃይል ሰጪ መጠጦችን እንዲሁ ከጤፍ የማምረት እቅድ እንዳለው ማስታውቋል። ኤደን ገርመው የተቋሙን መስራች አነጋግራለች። አቶ ዮናስ አለሙ ይባላሉ። እንደሚከተል ይቀርባል ዝግጅቱ። ዊሊያም ላቭግራስ የጤፍ ሌላኛው ሳይንሳዊ ስሙ ነው ይላሉ። ከጤፍ የተለያዩ የምግብ ግብዓቶችን የሚያመርተው ላቭ ክራስ ኢትዮጵያ መስራች ዮናስ አለሙ ወይም ይልቃል። ከጤፍ ጋር ያለኝ ቁርኝትም ከእድገቴ ጀምሮ የመጣ ነው ይላል። ገበሬ ልጅ ነኝ። ጤፍ እያረሱ ነው ያደግኩት። ጤፍ ምንነቱን ለኢትዮጵያ ገበሬ፣ ለኢትዮጵያ ምን እንደሆነ ሁላችንም እናውቀዋለን። ይሄ ደግሞ ከእርሻ ጀምሮ ነው የማውቀው አይግሮፕ ያደኩበት ነገር ነው ወደ ማቀው ኢትዮጵያን ትዬ ከኢትዮጵያ የወጣሁት ቆይታ ብዙ ጊዜ ሆኖኛል በመንግስቱ ኃይለማርያም ጊዜ ስኮላርሽፕ ተማሪ ሆኜ ነው ከኢትዮጵያ የወጣሁት ስኮላርሽፕ አሸንፌ ከዛ እንግሊዝ ሀገር ትምህርቴን ጨረስኩኝ ወደ አስራ ሰባት አስራ ስምንት አመት ውስጥ ኢንቨስትመንት ባንኪንግ ኤሪያ ላይ ነው ስሰራ የቆየሁት ትላልቅ እንደ ጄፒ ሞርጋን፣ ቢኤንፒ ፓሪቫ፣ ክሬዲት ስዊዝ እንዲህ አይነት ኩባንያዎች ውስጥ ነው ስሰራለ ብዙ ጊዜ የቆየሁት ፋይናንስ ኢንዱስትሪ ውስጥ ሰው ከእርሻ ከጤፍ ተለያይቼ ነበር ለብዙ ጊዜ ግን ኦቢየስሊ፣ ልክ እንደማንም ኢትዮጵያዊ ሁሌም ወደ ሀገር ለመመለስ በተወሰነ መልኩም የሆነ ኮንትሪቢዩት ለማድረግ ምኛው ያው እና ኤኒዌይስ ከጉዞዬ እንደዛ ነበረ። ከልጅነት ጀምሮ ተመልሽም ወደ እርሻ ወደ ጤፍ የገባሁበት ምክንያት የሆነው የሁሉም ኢትዮጵያዊ ፔን ነው ያለው ሁኔታ እና በዚህ መልኩ ነው ወደዚህ የገባ ነው የገባት። ከሰላሳ ዓመታት የውጭ ሀገር ኑሮ በኋላ ታዲያ ወደ ኢትዮጵያ በመመለስ የራሱን አበርክቶት ለመወጣት ሲመጣ ተመልሶ በጤፍ ላይ ምርምር መጀመሩንም ነው አቶ ዮናስ የሚገልጸው። ቴፍ ፓተንት እንደሆነ በዳች ነጋዴዎች ብዙ ኢትዮጵያውያን እናቃለን። በጣም እንደማንም ማንም ኢትዮጵያ የሚያቀትለኝ ነገር ነበረ ንል ብዙም ሪሰርች አድርገዋለሁ። ለምን ለዛ እንደ በቃን ፋንዳመንታሊ ቨንቹዋ የተረዳሁት ነገር ምንድን ነው? እኛን ፓተንቱ የሚያግደን ከእንጀራ እና ከቂጣ ገንፎ ወቴቨር ከተለመደው ትራዲሽናል ከምናረጋቸው ስራዎች ውጪ ጤፍን ሌላ ኮመርሻል ፕሮዳክት ምርት አምርተን ለዓለም ገበያ ማዋላት ፓተንት ባለባቸው ሀገሮች ውስጥ ማዋላት ትችሉም ነው። መጀመሪያ ማረግ የጀመርኩትና የሞከርኩት ወደዚህ ፕሮጀክት ስትመጣ ድሮስ ጤፍን እንጀራ እና ከቂጣ ውጭ ምን ማድረግ እንችላለን? ወደ ምንነት መቀየር እንችላለን? ሌላ ኮመርሻል ፕሮዳክቶች ማድረግ እንደምንችል ነው ፕሩቭ ማድረግ የጀመርኩት። ወደ ፓስታነት መቀየር እንችላለን? ወደ ብሬክፋስት ሲሪያልነት፣ የቁርስ ዕቃ፣ የኤነርጂ ድሪንክ ምናምን የተለያዩ ምግቦችን ማምረት እንችላለን ወይ ያንን የማንችል ከሆነ ፓተንት ተደረገ አልተደረገ ለኢትዮጵያ ሕዝብ ምንም የሚጠቅመው ነገር የለም። መጀመሪያ እዚህ ፕሮጀክት ላይ ስጀምር እየጀመርኩት ያንን እዛ ላይ ነው መስራት የጀመር ነው። ይህ ምርምር ታዲያ አሁን ስሉልታ ላይ ከዓመታት ጥረት በኋላ በተቋቋመው ፋብሪካ ውስጥ ከጤፍ የተሰሩ የተለያዩ ምርቶችን ማውጣት መቻሉን ይገልጻል። ይሄ ለብዙ ጊዜ እንዲቆይ ለአርቲፊሻል ፕሪዘርቫቲቭስ ከለሪንግስ እንዲህ እንዲህ አይነት ነገሮችን አንጠቀም። ኢንፋክት እንዲሁም ላስት ይር ፍሪ ፍሮም የሚባል ከ14 ከሚታወቁ አለርጀንስ ነፃ የሆነ ምግብ ተብሎ እዚህ ሀገር ጎልድ ተሸልመናል። ወር ዊነርስ በዩኬ እዚህ ሀገር ስል ዩኬ ውስጥ አሁን ዩኬ ውስጥ ስላለው ነው። እዚህ ሀገር ምለው ትራይን ከመልቀቄ በፊት ነው። ወደ ፓስታነት በጣም አውትስታንዲንግ የሆነ ፓስታ ከጤፍ በጣም ኦልሞስት ጤፍ አይደለም፣ ስንዴ አይደለም። ብልሽ ራሱ አትቀበይኝም በካል ነገርኩሽ። እና በጣም ቆንጆ ፓስታ ማምረት ቻል ንከቴ ብዙ ብዙ ጊዜ ፈጀብን። ብዙ ትራያል ነበረው። ለነገሩ ሰው ሁለት ሬንጅ ነው አሁን የነገርኩሽ። ሶስተኛው አንደኛው ብሬክፋስት ሲሪያል ሁለተኛው ስናክስ ሬንጅ ያልኩሽ ነው። ሶስተኛው ደግሞ ፓውደድ ቤቨሬጅ የሚባል ሬንጅ ነው፣ ፓውደርድ ቤቨሬጅ በትንሽ የሳሸት የሚታሸግ ነገር ነው። ኤፌክቲቭሊ እዛ ውስጥ ያለው ምንድነው? ኦል ኢሰንሺያል ቫይታሚንስ እና ሚኔራልስ ሰው ውስጥ አሉበት ለሰውነት ያስፈልጋሉ የሚባሉ። እሱ በውሃ በምታገኝ ጊዜ ወይ ወተት በምታገኝ ጊዜ እዛ ውስጥ አድርገሽ ሼክ አድርገሽ ትጠጫለች። እዚህ ሀገር ፕሮቲን ሼክ ምናምን እያሉ በተለይ ስፖርት ጂምናዚየም ምናምን መስት ያለም ግን እኛ ሀገር ሞር አፎርደብል በሆነ መልኩ ለሕዝቡ አዘፉድ ሳፕሊመንት ማቅረብ የምንችልበትን እንትን ብለን እሱን በሚቀጥለው ሁለት ሶስት ሳምንት ውስጥ ወደ ገበያ ይዘን ለመቅረብ እየተንደረደር ነው። ለአፍጋራስ ኢትዮጵያ ምርቶቹን አውሮፓ ውስጥ ባሉ ትላልቅ የገበያ ማዕከላትና መሸጫ ሱቆች ውስጥ ማስገባቱን አቶ ዮናስ ይገልጻል። ነገር ግን ይህም በማስፈጸሙ ሂደት ውስጥ የጤፌ ባለቤትነት ባለሙሉ መብት ከሆኑ ተቋማት ጋር መደራደርም ነበረባቸው። እናደረጋለን ብለን የጀመርነውን ነገር ማድረግ ጀምረናል። ትላልቅ ሱፐርማርኬት ስል እንደ ሰልፍሪጅስ ፕላኔት ኦርጋኒክ ሆል ፉድስ የምታውቁት ነው። ሆል ፉድ ዩሮፕ ነው አክ አሜሪካ ላይ የምገና ኦካዶ የሚታወቁት ትላልቅ ትላልቅ ሱፐር ማርኬቶች ናቸው። እንዲህ እንዲህ አይነት ሱፐር ማርኬት ገብተናል። በጣም አስቸጋሪ ጊዜ ነበረ፣ ባይ ዘ ዌይ በጣም በጣም በጣም ተፍ ታይም ነበረ። እየደወሉ ይረብሹን ነበረ፣ ፓተንት ሆልደሮች ማለት ነው። ሊጋል ፔፐር ወርክ ስላላቸው ትላልቅ ሱፐርማሆን ለምሳሌ ኦካዶ ሱፐር ማርኬት ስንገባ እዚህ ኦካዶ ትልቁ ዚህ ሀገር ውስጥ ትልቁ ኦንላይን ሪቴይለር ኦካዶ ነው የሚባለው፣ ዩኬ ውስጥ ማለት ነው፣ እንግሊዝ ሀገር ውስጥ ፓተንት ቫዮሌት ያደረገ ፕሮዳክት ስቶክ አርጋቸዋል ብሎ መንገር ብቻ ነው ያለባቸው። እና ያ ሪቴይለር እኛን ሪጀክት ካደረገን ከዚያ በኋላ ከገበያ መጣል። ማንም ያንን ስቶሪ የሰማ ሰው እኛን አይነካንም። እና እውነትም እንደሚያባርሩ ናቃለ ፒስፉ ከነሱ ጋር ኔጎሽት አርግ መጨረስ መጨረስ ነበረብኝ። ለምርቶቻቸው ግብዓት የሚሆነው ላቭ ግራስ ወይም ደግሞ ጤፍን ከገበሬ ማህበራት እንደሚገዙ ገልጸው፣ አሁን ላይ ተቋማቸው ባለበት ደረጃ ገበሬው ምርቱን ከገለባው በሚለይበት ሂደቶች ውስጥ ያሉትን ክፍተቶች ለመሙላት እየተንቀሳቀሰ ነው ይላሉ። አብረን የምንሰራው ከኮኦፐሬቲቭ ፋርማሮች ጋር ነው። ከእህላቸውን ከነሱ ከመውሰድ ውጭ ደግሞ የነሱን ይልድ ኢምፕሩቭ ለማድረግ እንደምታውቂው ስትል፣ ኢትዮጵያ ውስጥ ባይፋር ማጆሪቲው ብዙም የተለወጠ ነገር የለም። ያው እንደምታየው በበሬ ነው የሚታረሰው፣ ብዙውን በእጅ ነው የሚታጨደው፣ በበሬ ነው የሚወቃው፣ በነፋስ እንዲህ እያቦነንን ምናምን ነው። ልክ እኔ ልጅ እያለው የገበሬ ልጅ ነኝ እንዳልኩሽ፣ የዛ ጊዜ እንደምናደረገው አሁንም ከሰላሳ ዓመት ምናምን በኋላ ስመለስ ለክ ተመሳሳይ ነገር ብዙም የተቀየረ ነገር የለም። ኖበዲም ሊቀይርልን ልን የሚችልም ሰው የለም። እኛውን ልንቀይረው የምንችለው ማለት ነው። አሁን እያደረግን ያለ ነው። ለምሳሌ አንድ የወሰድነው ፕሮጀክት ቀጭ ቀጭ እያልን ሁሌ እናወራለን። ምንድነው ቀጭ ቀጭ? ሲምፕል መሬት ላይ እናወቀዋለን፣ መሬት ላይ እናፍሰዋለን። ፋይን ሰንድ ያለበት ድቃቃሾ ያለበትን አብሮ ይታፈሳል። እሱ አንደኛ ኳሊቲ ዲግሪ ያደርጋል። ሁለተኛ አየር ላይ ስንበት ነው በጣም ብዙ ለውዝ ነው ያለው እና ከሌሎች እውቀት ካላቸው ሰዎች የአግሪካልቸራል ሪሰርች ኢንስቲትዩት ምናምን ኢትዮጵያ ውስጥ ካሉ ከእነሱ ጋር ማብረን እየሆንን ምን አይነት ለውጥ ልናመጣ እንችላለን? ሁሉንም መቀየር አንችልም፣ ግን ፓርት ር የኛ አንዱ አምቢሽናችን እና የምንሰራው ስራ እንደዚህ ነው። ከገበሬ ማህበሩ ጋር ነው አብረን የምንሰራው። የላፍ ግራስ ኢትዮጵያ መስራች እና ዋና አስተዋዋቂ አቶ ዮናስ ተቋማቸው በመስፋፋት ሂደት ላይ በመሆኑ አሁንም ቢሆን የግብርና ፍቅር ላለው ሰው ሰፊ የሆነ የስራና የስልጠና እድል እንዳለ በመግለጽ በዚሁ አጋጣሚ አስተዋውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። ዜና ቪኦኤ ይቀጥላል። አብራችን ስለሆናችሁ አችሁ በእጅጉ እናመሰግናለን አድማጮቻችን፣ እንዲሁም ተመልካቾቻችን። በመቀጠል ወደ አምቦ እናቀናለን። አመን ሲሳኩም ከአምቦ ዩኒቨርሲቲ ዲቨሎፕመንታል ስቴዲስ ወይም የልማት ጥናት ተብሎ በሚታወቀው ትምህርት ዘርፍ ከፍተኛ ውጤት በማምጣት በማስተርስ ዲግሪ ዘንድሮ ላይ ተመርቋል። ወጣቱ የአካል ጉዳትን ጨምሮ ፈተናዎች እንደገጠሙት በመጥቀስ እችላለሁ በሚል ስሜት በርትቶ በመማሩ ግን ለዚህ ውጤት መብቃቱን ተናግረዋል። አመንሲሳይ ስፖርት ፍቅርም እንዳለው በመናገር ለሁለተኛ ዲግሪ ትምህርቱ ወደ አምቦ ዩኒቨርሲቲ ከመምጣቱ በፊት እስከ አገር አቀፍ የፓራ ኦሎምፒክ ውድድሮች ላይ በጦርና አለሎ ውርውራ ተሳትፎ ሽልማቶችን ማግኘቱን ገልጸዋል። አመንሲሳንና ከመምህራኑ መካከል አንዱን በማነጋገር ናኮር መልካ ተከታዩ ልኩዋል በኦሮሚያ ክልል ምዕራብ ሸዋ ዞን ጮቢ ወረዳ ውስጥ ተወልዶ ማደጉን የሚናገረው አመንሲሳ ኩምሳ ለአይነ ስውርነት የተጋለጠው በልጅነቱ መሆኑን ገልጿል። በ1995 ዓ ም ለሕክምና ወደ አዲስ አበባ ባመራበት ወቅት ግን ምንም ያህል ከበሽታው ሊድን የማይችልበት ደረጃ መድረሱን ሐኪም ቢነግረውም፣ በሌላ በኩል ህይወቱን ሊያቃናበት የሚችል መንገድ እንዳለ ጥቆማ እንደሰጠው ተናግሯል። ይሄም በውስጡ ስለፈጠረው ተስፋና ቀጣዩ ጉዞ አመንሲሳ ያብራራል። ማይቻል ነገሩኝ። ያው የነርቭ ችግር እንደሆነ ነገሩኝ። ግን በዚህ ይህም ብቻ ነግረውኝ ዝም አላሉም። እኔ ከገጠር ከተማ ስለመጣ ብዙ ኢንፎርሜሽን አልነበረኝም። እነሱ ግን የዓይነ ስውራን ትምህርት ቤት እንዳለ ነገሩኝ። እኔም ይሄንን ስሰማ በጣም ደሳለኝ። ምክንያቱም ገና ልጆኜ ሌሎቹ ወደ ትምህርት ቤት ሲሄዱ እኔ በጣም የተሰማኝ ነበር። በጣም የትምህርት ፍላጎት ስለነበረኝ ይህን ስሰማ በጣም ደስ አለኝ እና ልክችን ስሰማ አካሄዱን ትምህርት ቢሮ ሄድኩኝና ሁኔታውን ጠየቅኩኝ። ኢንፎርሜሽኑ ሙሉ ኢንፎርሜሽን ሲያገኝ የማያስፈልገኝ መረጃዬ ወደ ሰበታ መራውራን ትምህርት ቤት የሚባል አለ፣ ሰበታ ከተማ ላይ ወደዛ ገባሁ ማለት ነው። በ1995 እዛ ገብቼ ትምህርቴንም ተከታተልኩኝ። ማለት ከአንድ እስከ ስምንት ቦርዲንግ ስኩል ነው። ዓይነ ስውራኖቹ ብቻ ለብቻ የሚያስተምር ትምህርት ቤት ነው። እሱን ጨረስኩኝ። ከዘጠኝ ከ12 ከሌሎች ጋር ማለትም ከጉዳት አልባ ወይ ከአይናሞች ጋር ተደባልቀኝ ተማርኩኝ። ከዚያም በ2007 ዓ.ም ወደ ሐዋሳ ዩኒቨርሲቲ በማቅናት በሶሲዮሎጂ ተመርቆ 2008 ዓ.ም ደግሞ ሰበታ ከተማ ውስጥ በወጣቶችና ስፖርት ጽሕፈት ቤት ውስጥ ተቀጥሮ ለአራት ዓመታት ካገለገለ በኋላ የሁለተኛ ዲግሪውን ለመማር ወደ አምቦ ዩኒቨርሲቲ ማምራቱን ገልጿል። ምንም ያህል ማየት ለተሳነው ተማሪ የተመቻቸው ሁኔታ ባይኖርም በምን አይነት ሁኔታ ውስጥ ለከፍተኛ ውጤት እንደበቃ አመንሲሳ ተናግሯል። እንደዚሁም የመግቢያ ውጤትም ጥሩ ውጤት አምጥቼ አለፍኩኝ እና በ2013 ትምህርት ዘመን ማለት ነው በዲቨሎፕመንታል ስተዲ ትምህርትን ጀመርኩኝ ማለት ነው፣ ትምህርትን ጀመርኩኝ። ያው ትምህርት ውስጥ ብዙ ማስቸግር ቻሌንጅ ሊኖር ይችላል። ግን የሆኖም ሆኖ ዩኒቨርሲቲ ውስጥ ያው እንደምታወቀው በዩኒቨርሲቲ ህብረተሰብን ብዙ አይነት ስውራን እዚህ ምንም እየተማሪ ስለሌለው ለሁሉም አዲስ ነበርኩኝ በወቅቱ እንደዛም ደግሞ ቲችንግ ማቴሪያልም አልነበረም ማለት ይቻላል። ግን ዞሮ ዞሮ ይችላለሁ በሚል መንፈስ ብቻ ገባው በጣም በብርታት አጠናው። ዲፓርትመንት ዲቨሎፕመንታል ስተዲ ይባላል። የአመጣት ውጤት ሶስት ነጥብ ስምንት ስምንት ነው። ወጣቱ መምህራኑን ጓደኞቹንና ቤተሰቡን በማመስገን ያለፈበት ውጣ ውረድና ያገኘው ውጤት ለሌሎች ማየት ለተሳናቸው ናቸው፣ እንዲሁም የተለያዩ የአካል ጉዳት ላላቸው ሰዎች በአጠቃላይ ለህብረተሰቡ ያስተምራል ያለውን ገልጿል። የክላስ ልጆችም በርታው እያሉኝ ሲወጣ ሲገባ ብዙ እያገዙኝ ነበር። በጣም በዚህ አጋጣሚ ላመሰግናቸው እፈልጋለሁ። ስፔሻል መምህራኖቼ ባርታ ምንም ቻሌንጅ እንኳን ብኖር ጥሩ ውጤት ዜ መውጣት አለብኝ፣ በደንብ ተማር፣ ምንም የማይቻል ነገር ዚ አለም ላይ እንደሌለው አውቄ በርትቴ መማር አለብ፣ በደንብ ማጥናት አለብ እያሉኝ፣ በተለይ ሶፍት ኮፖችን እየሰጡኝ እነሱም በጣም አመሰግናለሁ። ለዚህ ያበቀውኝ እነሱ ናቸው ማለት ነው። ብዙ ሞራል የሞራል ስንቅ እነሱ ነው የሆኑልኝ ማለት ነው። ቤተሰቦቼ የቻሉትን አርጎ ስላደረሱኝ በጣም ላይ አመሰግናቸው ፈልጋለሁ። እኔ ባልተመቻችልኝ በትምህርት አለምም በስራ አለምም ከማህበራዊ ኑሮ ጋር በተያያዘ ብዙ ችግሮች እየገጠሙኝ፣ ግን ይህንን ሁሉ ችግሮችን ችዬ ለዚህ ግብ ደርሽ ያለው እግዚአብሔር ይመስገን ማለት እፈልጋለሁ። አካል ጉዳተኞችም ከመንግስትም ይሁን ከመንግስታዊ ያለኑ ድርጅቶችም ይሁን የተመቻቸ ሁኔታ መፈለግ ሳይሆን ይችላሉ፣ ምንም ከግቤ ወይ ደግሞ ከአላማይ አያግደኝም ብሎ ማሄድ አለባቸው የሚል መልዕክት አለኝ። ከመምህራኑ መካከል ረዳት ፕሮፌሰር ፍራፊሳ ሀይሌ ለአመንሲሳ ሲያደርጉ የቆዩት ድጋፍ በተመለከተ ሲገልጹ እኔ አምቦ ዩኒቨርሲቲ ከመጣሁ ወዲህ ስፔሻ ሁለተኛ ዲግሪ ላይ ማየት የማይችል ተማሪ እሱ ብቻ ነው ያጋጠመን፣ እና እሱ በመምዳቱ ደስ ብሎናል። ስለዚህ አስፈላጊውን ትብብር ሁሉ ማርገልኛታል። አንደኛ ያው ሀርድ ኮፒ እና ሌላው ማንበብ ስለማይችል በሶፍት ኮፒ እና በተለያየ ነገሮች ሰፖርት አድርገናል። ክላስ ውስጥ እንደ ማንኛውም ተማሪ እንዲማር ሳይኮሎጂካሊ እንዳይጎዳ ፖዘቲቭሊ ትሪት ስናደረግ ነበረ። እኔም እንደ አስተማሪ እኛ ጋር የኔ ጋ ነበሩ። አስተማሪዎችም ያ እንዲያደረጉ ኦረንት አድርገናል። በተጨማሪ የፈተና ጊዜ ነበረ አስቸጋሪ ያው ፈተና ጊዜ ሌሎቹ ተማሪ እንዳይረብሽ ክላስ አጠገብ ሩም አመቻችተን ለሱም አንብብ እና መጻፍ የሚችል ተማሪ ወይ ሰው ይዞ ይመጣል። ያ ሰው ድምፁን ከፍ አድርጎ ያነብለታል። አመንሲሳ የተለያዩ ሀገር ውስጥ የሚደረጉ የፓራኦሎምፒክ ውድድሮች ላይ ሲሳተፍ መቆየቱን ተናግሯል። እኔ ከልጅነት የጀምሬ ስፖርት በጣም ነው የሚወደው፣ በጣም ነው የሚከታተለው። በተለይ ደግሞ ኤሌመንተሪ ወይ ደግሞ አንደኛ ደረጃ ትምህርት ቤት እያለው በፓራሊምፒክ ተወዳዳሪ ነበርኩኝ። ማለትም በውርወራ ነው የሚወዳደሩ፣ አለወሎና ጦር ውርወራ ላይ ነው የሚሳተፉ። በዚህም መጀመሪያ ሴ የጀመርኩበት ቦታ በሰበታ ከተማ ኦሮሚያ ሻምፒዮና ላይ ሰበታን ወክዬ ማለት ነው ተሳተፍኩኝ። ሁለቱም ወርቅ መጣሁ ማለት ነው ኦሮሚያ ሻምፒዮና ላይ እንደገና የኢትዮጵያ መላጫ ቦታዎች አለ። እሱም ላይ ስድስት ጊዜ ተደርጓል። ስድስቱንም ጊዜ እየተወዳደርኩ ነበር። ጥሩ ውጤትም ወርቅም ብርም ናስም ያመለጠኝ ጊዜ የለም ማለት ነው። ወጣቱ ለወጣቶች እንዲሁም ማየት የተሳላቸው ሕጻናት ላላቸው ቤተሰቦች መልዕክት አስተላልፏል። አካል ጉዳተኝነት ከስራም ከትምህርትም አያግድም። ምንም የተለያየ ችግር እንኳን ብኖር ችግር አለ ብለን እኛ ወደ ቤት ገብተን ቁጭ ማለት የለብንም። ስለዚህ ወጣቶች፣ በተለይ ህጻናቶች የህጻናት የአካል ጉዳተኛ ህጻን ወላጆች አካል ጉዳተኛ ስለሆነ ብቻ መስራታችልም ወይ መማራችልም ብሎ ደብቆ ቤት ውስጥ ደብቆ ማስቀመጥ ወይ ደግሞ አቅፎ ቤት ማስቀመጥ ሳይሆን ይውጣ፣ ይማር ለአገርም፣ ለቤተሰቡም፣ ለራሱም በቂ ሊሆን ይችላል። በጣም ሰርቶ ጥሩ ውጤት ማምጣት ስለምችል፣ አደራ አደራ ብዬ እንደውም በዚህ አጋጣሚ መናገር የሚፈልጉ ነገር ቢኖር የአካል ጉዳተኛ ወላጆች አትደብቁ። አካል ጉዳተኛ መማር ችልም መስራት ችልም ብላችሁ አታስቀምጡ። ዓይነ ስውር ስለሆነ ብቻ ዓይን ማለት ዓይነ ስውር መሆን ማለት ምንም ሌላ ነገር አይደለም። ከላር መለየት ካልሆነ በስተቀር ሌላ ምንም ከምንም አያግድምና መስራት ይችላል። አውጡ፣ ይማሩ። እንደዚሁም የተለያየ ቻንስ ሊያገኝ ይችላል። የምል እንትናለኝ አመንሲሳ ትምህርቱን ለመቀጠልና አቋርጦ ወደነበረው የስፖርት ተሳትፎም ለመመለስ እቅድ እንዳለው ለጋቢና ቪዮኤ ተናግሯል። ለአሜሪካ ድምፅ ናፎር መልካ ካም ጥሩአችን፣ ስላመሻችሁ በእጅጉ አመሰግናለን አድማጮቻችን። በመሰንግደው ሀብታም ስዩም፣ በድምፅና ምስል ምህንድስናው ኤልያስ አስማረ፣ እስካሁን ድረስ አብረናችሁ ነበር። የነገሰው ይበለን። መልካም ምሽት።